ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳባ አድርገው እያለች ነው ጽዮን ግርማ አስገባቸው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምን አመሻችሁ? የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል? እንወያያለን። አሁን አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት አራት ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል። አሁን እንኳን ሴ ትምህርት ይመር አለም በጣም ራሱ ችግር ስ ነው ያለው። ከረሃቡ ጋር በጣም ከፍተኛ ችግር አለ። መምህር መሐመድ ኡመር ከአሳይታ። ሰላም አሳይታ፣ እንዴት ናቸው? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን። ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህንኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ። ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ የተከበራችሁ አድማጮች። አጠር ላሉ ዜናዎች ጽዮን ግርማ ነኝ። ባለፉት ስድስት ሳምንታት የበዓል ወቅት ደቡብ አፍሪካ ውስጥ በየመንገዱ በተፈጸሙ አንድ ሺ አራት መቶ ግጭቶች ወደ አንድ ሺ ስምንት መቶ ደቡብ አፍሪካውያን ተገድለዋል። የትራንስፖርት ሚኒስትሩ ዱፖ ፒተርስ ዛሬ ማክሰኞ በሰጡት ቃል አንድ ሺ ሰባ አምስት ይቅርታ አንድ ሺ ሰባት መቶ ሰባ ምስት የሚሆኑት ግድያዎች የተመዘገቡት እንደ አውሮፓውያን አቆጣጠር ከታህሳስ አንድ እስከ ጥር 14 ባሉት ሳምንታት ሲሆን ይህም ካለፈው አመት በ14 በመቶ ብልጫ እንዳለው አመልክተዋል። ሚኒስትሩ አክለውም ወደ 6000 ሰዎች ደግሞ ጠጥቶ በማሽከርከር መታሰራቸውን ጠቅሰው ከተወሰነው ፍጥረት በላይ መንዳት፣ በግድየለሽነት ማሽከርከር ጥገናቸው ያልተሟሉ መኪኖችን መጠቀም፣ እነዚህ ሁሉ ለአደጋዎች የሚያጋልጡ መሆናቸውን ተናግረዋል። እንደ አውሮፓውያን አቆጣጠር ባለፈው ጥቅምት ወር የወጣ አንድ የዓለም ጤና ድርጅት ደብልዩ ኤች ኦ ዘገባ እንዳመለከተው በየአመቱ በመላው ዓለም በትራፊክ አደጋ ወደ አንድ ነጥብ ሀያ አምስት ሚሊዮን ሰዎች ህይወታቸውን ሲያጡ ከፍተኛው ቁጥር የአፍሪካውያን መሆኑ ታውቋል። በሌላ ዜና ደቡብ አፍሪካ የዩናይትድ ስቴትስ የዶሮ ተዋጽኦ ወደ ሀገሯ እንዲገባ እንደ አውሮፓውያን አቆጣጠር እስከ መጋቢት አስራ አምስት ቀን ድረስ ካልፈቀደች በአገዋ ማለትም ዩናይትድ ስቴትስ ለአፍሪካ አገሮች ምርቶች በምትሰጠው ከቀረጥ ነጻ ገበያ ተጠቃሚ እንደማትሆን ተገለጸ። ይህ የተገለጸው ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ትናንት ሰዮ ባሳለፉት ህግ መሆኑ ታውቋል። ባለፈው ሳምንት የደቡብ አፍሪካው ንግድና ኢንዱስትሪ ሚኒስትር ሮድ ዴቪስ ሲናገሩ ሁለቱ ሀገሮች በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸውን ገልጸዋል። የዩናይትድ ስቴትሱ አምባሳደር ሚካኤል ፎሮማን ግን ፕሪቶሪያ ገና ብዙ የሚቀራት እንዳለ አመልክተዋል። ዛሬ ማክሰኞ ቱርክ ዋና ከተማ ኢስታንቡል ውስጥ ለደረሰውና ና በትንሹ አስር ሰዎች ገድሎ ሌሎች አስራ አምስት ሰዎች ላቆሰለው ጥቃት ተጠያቂው የሶሪያ አጥፍቶ ጠፊ መሆኑን ፕሬዚዳንት ሪስ ታይንግ ኢድሮግ አስታወቁ። ፕሬዚዳንቱ በቴሌቪዥን ባስተላለፉት መልእክት ድርጊቱን አውግሰው ከሟቾች መካከል የቱርክና የውጭ ዜጎች እንደሚገኙባቸው ገልጸዋል። ፍንዳታውን የኢስታንቡል ታሪካዊና የቱሪስት መስህብ የሆነችውን የሳልታን ታሜት ወረዳ ክፉኛ ማውደሙ ታውቋል። የአይን ምስክሮችም የፍንዳታውን ኃይለኛነት ሲገልጹ የአካባቢው መሬት ያንቀጠቀጠና ያናወጠ ነበር ብለዋል። አድማጮች ለሰዓቱ የያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ። በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ። አዎ፣ የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95 ከመቶ የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ ዕድሜ ላይ የሚገኙ ዕድሜያቸው 7ት ዓመት ከሆናቸው ታዳጊዎች ውስጥ 86 ከመቶ የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ ዕድገቶች ናቸው። በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ። ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህርት አነጋግራ የሚከተለውን ዘገባ ሰርታለች። አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ204 ዓ ም ነው የመምህርነት ሙያ የተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች። ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ለው ሰየሙት። ቤቷ ሳር ሳር ናቸው ሳር ጎጆ ጎጆ የተማሪዎች የቄስ ተማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም ግድም ግድም ያሉ ናቸው። አካ ነው ሳሩ፣ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙም የተሟላ ማሰሪያ ላይኖርም። በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች። ወላጆች አይሰዷቸውም ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ ይመጣ። በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጡ። አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው አለምነሽ፣ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች። እንዳይመጡ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሃ የለውም። ውጣ ውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ተብለው ትምህርት ቤት መንገዱ ተራራ ስለሆነ ይመጡ ይመጡና መንገድ ላይ ቁጭ ብለው ውለሃ ጥለው ተመልሰው ይሄዳሉ። አለም ነሽ ሁለተኛ ወደ አስተማረችበት ሰሜን ጎንደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን ሄዱና በራህ ይሄዳሉ መቼ ላይ የሚመጡ በራ የሄዱ ልጆች ህዳር ላይ ወይም ታሳስ ማለቂያ ነው የሚመጡ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላላቸው ግን መጣ ጎበዝ ተማሪ ነው የምንለው ወይም ተከታትሎ መጠኑ ከትምህርት ቀኖች ከአምስት ቀኖች ሶስት ቀን ነው የሚመጣ በቃ ከዛ በላይ አይመጣም ተማሪ። እዚህ አካባቢ ያለው የተማሪዎች ትምህርት አቀባበልና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች። እዚህ በጣም ከባድ ነው፣ ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው፣ የተቀመጡበት ወንበር እያቃጠላቸው አስራ አምስት ደቂቃ ወንዝ ቅርብ አለ ከዛ ዲ ተዘፍ ቀሆነ ልብሳቸው ይመጣሉ። ቁጭ ሲሉ ወዲ በአምስት ደቂቃ ይደርቃል ብረቱ ማለት ነው። እና ብድግ ቁጭ ነው የሙቀት ጫና ስለሆነ እዚህ ላይ ቀኑንም ው እስከ ስድስት ሰዓት እስከምድረስ ሲንሰፈሰፉ ነው። ሙቀት ስላለ እንቅልፍ ይዛቸዋል። ቬንትሌተርን በየክላሱ አንዳንድ አልፎ ለሕፃኖች ከአንስከ አራት ላሉት ቬንትሌተር ተዘጋጀ። ከአምስት ከስምንት ላሉት ግን ምን ማድረግ አይቻል። እኛ ራስ ቁመን ማስተማር የማንችልበት ሁኔታ ናለ በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው ሐሩር ነው የሚወርደው። ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ አመቱ መጨረሻ ላይ የአብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን አመቱ መጨረሻ ላይ እንዲያልፉ የሚፈለጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች። ሳሌኒ ስልሳ ተማሪዎች ነበሩኝ። ከስልሳ ተማሪዎች እኔ አስር ተማሪዎች እያለሁ ሌሎችም በቅተዋል ማለቴ አይደለም። አልበቁም ግን ከዛ አልበቁም ብዬ ብሰጣት እርሷ መምሯ ቢበቃም በይበቃም አንዳንድ ጥያቄ ስትጠይቂ የሚመልስ ከሆነ ማን በመጽሐፍ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬ እኔ እንዳልገመገም ሙጤት መሙላት ትችያለሽ፣ ሞልተሽ ማምጣት ትችያለሽ። አስር ተማሪ ለምን ጣልሽ ብላት፣ ተማሪ ቀንሼ ስምንት ተማሪ ሰጥቻታለሁ። ስሚ ልንገራችሁ፣ ስሚ ልንገራችሁ፣ ስሚ ማነው ጋቢና ቢና፣ ቪኦኤ ከአሜሪካ ድምጽ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ6080 እና በ15580 አስተካክላችሁ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ አንድ ሰዓት ጀምሮ እንገናኛለን። የጋቢና ጉዞአችን መስታወት፣ አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽን ጠበቅ አድርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል። አዎ፣ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሃብ በማስተናገዳቸው እና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል። አው ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሐመድ ኡመርን አነጋግራለች። በጣም አመሰግናለሁ መምህር መሐመድ ኡመር አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል እና የማስተማር ሂደቱ እንዴት ነው የሚከናወነው? ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ይኖራው ከዛ ወደ ሁለተኛ ቀጥታ ዚህነዚህ ህብረተሰቦች ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመደቡላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከአንድ እስከ ስምንት ወይም ከአንድ እስከ አራት የሚማሩበት ትምህርት ቤት አለ። አሁን እዚያ ውስጥ ነው የማስተምረው እዛ አሁን ከህብረተሰቡ ጋር ተቀማጭ ነው። አብዛኛውን ጊዜ እዛ ያለው ማህበረሰብ ክረምት ክረምት ነው ወደ ሌላ ቦታ የሚዘዋወሩ አሁን እነሱ በዚህ በአርብቶ አደርነት ሲንቀሳቀሱ በቤተሰብ ውስጥ ከትላልቅ ሰዎች ከብቶችንና ፍየሎችን ለማሰማራት ሲሄዱ፣ ህጻናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ። ከማህበረሰቡ ውስጥ መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል? ከቤቱ መጀመሪያ የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው። ዳስ የሚሰራ ነው። ወንበሮች ደግሞ አስፈላጊ ሆኖ ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮች እጥረት ማለት ነው። ግድግዳውን በጭቃግር አንዳንድ የሚመታለ ያለ ወደዚያ በባህዛፉ ብቻውን አየር የወቀጠው የሚማሩም አሉ ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሀያ በጫረ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋር አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ያሉት፣ እኛ ጋር ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ። በቃ አሁን እንኳን ሴ ትምህርት ይማራልና ከረሶቱ ስራሱ በጣም ራሱ ችግር ስ ነው ያለው። አሁን ከረሀቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍት በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የሉም። ረሃቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው? መሰረታዊ ችግር ብለው ከሚቆጠሩት በረሃብ አንደኛ ነው። ሁለተኛ የምግብ አቅርቦትና እንደዚህ ያሉ አለ አይደለ? እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው። የመማሪያ ማቴሪያሎቻቸው የሚማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን ያለ አለ። በቤተሰብ ውስጥ ሶስት አራት ልጅ ያለው ሰው አሁን ሄደው ደብተር መግዛት ቅንትን ላይሮ ይችላል፣ አቅሙ ላይኖሮ ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አው፣ ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎች እነሱ ናቸው። የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ። አሁን እያስቸገረን ያለው ያ ነው። ኖርማሊ ብሰራ አስራ አምስቱ ካለፈ አስራ አምስቱ ወላጅ ነው በ ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ አንድ አምስት ልጅ ነው የምንጥለው። አመሰግናለሁ በጣም heo jia heow oda heo abridah hew dhaaxur he diihaehw iwaaad dhegasanasaan a v ከምሽቱ አንድ ሰዓት ከ45 ደቂቃ ሆኗል። የምትከታተሉት ጋቢና ቪኦኤ ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው። ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጭኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ወይዘሪት ፋሲካ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል? እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉም ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ምጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ፣ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር ብናየው ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህን እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ። እናንተ የትምህርት አሰጣጡና ጥራቱንስ ምን ይመስላል? ጥራት አለ ተብሎ አይታሰብም። በእኔ በኩል እንዳየሁት እየሰራውበትም ስለነበረ ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው ይህን ያህል ሕዝብ የትምህርት እድሉም ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደምሳሌ ልጠቅስ የምችለው ያው ስታንዳርድ አለው የራሱ። አንድ ክፍል ተማሪ መምህር ጥምህርታ አለ የክፍል ተማሪ ጥምህርታ የሚል የተመደበ ቁጥር አለ፣ ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ አንድ ለአምሳ የሚባል አካሄድ አለ፣ ግን አንድ ለሰማንያ አንድ ለዘጠና የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው እስራችን እየተጋፋን እየገፋን የምናስተምርበት ሁኔታ ነው ያለው። እና ጥራት አለ ብለን አንጠብቅም። ተማሪዎቹ በአግባቡ ትምህርታቸውን ይከታተላሉ። የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ? ተማሪ ያቋርጣል። የሆነ ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ፣ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር፣ የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ እና ተማር ልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ ሰዎች ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር ጠንከር መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኙበት ሰዓት ነገ ጠዋት ቤት ድረስ መተህ ትለምነኝ የለም ወይ ብለው ጥሎ የሚሄዱበት ሁኔታ አለ። ይህ ምንድ ነው እንግዲህ፣ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም ይህን ያህል ጊዜ ቢቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው። አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ የውሸት ማርክ ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይህ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው። ሽን ጋቢና ሽን ጋቢና ብላሽ አንጉል ብላሽ አንጉል ብላሽ አንጉል ዘጋቢና ዘጋቢና ብላሽ አንጉል የጋቢና ጉዞአችን ይቀጥላል። አድማጮቻችን፣ አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሀሽታግ ጋቢና ቪዌን አትቪ አምሃሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች። አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበር እና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ። ጥናቱ እንግዲህ ሶስት አመት የሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥናት ነው፣ በአራት ክልሎች ኦሮሚያ፣ አማራ በትግራይ ክልል እና በደቡብ ሕዝቦች ክልል በእያንዳንዱ አራት አራት ሴቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን፣ የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከነሱ ጋር ጠብ ያለ የትኩረት ውይይት በማካሄድ የጽና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው፣ ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው፣ ምን ሊደረግ ይገባል በሚሉ ጉዳዮች ላይ ነው ያተኮረው ጥናት። በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ? ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም ለምሳሌ በአንድ ጥናት ላይ ከሁለት ሺ አንድ ፈረንጆቹ ሁለት ሺ አንድ ሁለት ሺ አራት እና ሁለት ሺ ስምንት ስምንተኛ ክፍል ከተቀመጡ ተማሪዎች ውስጥ ከመቶ አማካኝ ያገኙት ውጤት እንዴት እየቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከሀምሳ በመቶ ያነሰ ሆኖ ስለተገኘ ለምሳሌ በሁለ ሁለት ሺ አንድ አርባ አንድ ፐርሰንት ነበረ። በሁለት ሺ አራት ሰላቱ ነጥብ ሰባት አራት ፐርሰንት ነው። ሁለት ሺ ስምንት ከዛም ወርዶ ሀያ ስድስት ፐርሰንት ነበር። ማለት ያው አምሳ ሆኖ እና ብዙ ምልክቶች አሉ። ለጥራቱ ችግር ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው? በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳት እና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም እራሱ ሌላው ችግር መሆኑ ተማሪ ተኮርት ዝግጅት አለማድረጋቸው እና ተከታታይ ግምገማ ለመስጠታቸው የደክሙ ተማሪዎችን ለማገዝ ጥረት አለማድረጋቸው እንደዚሁም የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው። እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድን ነው? መነሳሳት የላቸውም። የውድድር ስሜት ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያን ሰው ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡት ጊዜ ትንሽ ነው። በኮሚቴ ስራ ከአካባቢ ጋር ለሚያያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር፣ የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ የማይስቡ ክፍሎች መሆናቸው አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ፣ ክፍሎቹ ለትምህርት የሚያመቹ አለመሆናቸው ህብረተሰቡ ይህን ለመቀየር በተለይ በተጠምዱት ስለ ሴቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ እነዚህ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ All right, everybody out there, this is ሄኖክ አቤት አቤት! እንዲፈጥና ቤት ስትል ሰምቼ ማላቀም መቼም ያሳድግህ ነው የሚባለው አይደለ? አሜን። እንዲህ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው። አሁን የቀረን አሁን የቀረን አሁን የቀረን ከአድማጮቻችን የምንሰማበት ሰዓት ነው። የእናንተ መድረክ ነው። በፌስቡክ ሀሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ አልናችሁ፣ እናንተም ገለጻችሁልን። ከእናንተ እንስማ። በፌስቡክ ገጻችን መንግስታብ አላምረው የተባሉ አስተያየት ሰጪ ወይ ጥራት! ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሸንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ብቻ። ተውት፣ ብዙ ነገር አለ። የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው መምህር ነኝ ማን ያውራይ ነበረ ማን ያርዳ የቀበረ አለ ያገሬ ሰው። መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈርድም ያብልቶታል። በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል። መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል። አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ሕጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው። ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል። ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም፣ ይዘገንናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት። አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ። ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። ዘጠና አምስት ፐርሰንት ትምህርት ተቋማትንና መምህራን በየሰፈሩ ደርሰዋል። ዘጠና አምስት ፐርሰንት ህጻናት ወደ ትምህርት ቤት አልገቡም። ጥራት፣ የትምህርት ግብአት የለም ብለዋል። ተሳታፊዎቻችንን ተሳፋሪዎቻችንን አስተያየት ሰጪዎቻችንን እናመሰግናለን። የጋቢና ቪኦኤ ዋና ዓላማችን እናንተን ማሳተፍ ለእናንተ መድረክ መፍጠር ነው። ሀሳብ ማምጣት፣ መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄ እንሰንዝር። መስታወት፣ ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋችኋል? ሀሳቦቻችሁን አካፍሉን። ሀሽታግ ጋቢና ቪኦኤን ተጠቅማችሁ በፌስቡክ እና በትዊተር ተከተሉን። ተወያዩ፣ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው። አዎ፣ ስናስተናግዳችሁ ያመሸነው መስታወት አድራጋውና ሄኖክ ሰማ እግዜር ነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ጊዜው ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ል ተማር ልጄ ተማር ልጄ ወገን ዘመድ የለ يا سمعه لجاي لفه عيناه لفه عيناه لفه عيناه لفه يا لفه عيناه لفه عيناه يا ያለ ሲመክረኝ እየተማረረ፣ አይ ልጅነት። እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባሰ፣ ስቶኝ ገባ ከቤት እያለቃቀ እንዲህ ሲል መከረኝ፣ ግን ተማር ልጄ ተማር ልጄ ولكن زمان لن سو معلجيه لفه عيناه لفه عيناه لفه عيناه لفه عيناه